ሰኔ 15 2011 ዓ ም በመኖሪያ ቤታቸው እንዳሉ በጠባቂያቸው የተገደሉት የኤፌድሪ መከላከያ ሰራዊት ኤታ ማጆር ሹም ጀነራል ሳረ መኮንንና በቅርቡ በጡረታ የተሰናበቱትና ለጥየቃ ቤታቸው የነበሩት ሜጀር ጀኔራል ገዛኢ አበራ ቀብር ዛሬ መቀሌ ከተማ ተፈጽሟል። በመቀሌ ከተማ የሰማዕታት ሐውልት ከትግራይ የተለያዩ አካባቢዎች የተገኙ ነዋሪዎች ስንብት ካደረጉ በኋላ ሥነ ሥርዓቱ በጽርሃ ማርያም ገብርኤል ቤተ ክርስቲያን ተከናውኗል። ሙሉጌታ አጽባ ነው ዘገባውን የላከልን። በስነ ስርአቱ የትግራይ ክልል ከፍተኛ አመራሮች፣ የጀኔራሎቹ የትግል ጓዶች ና ቤተሰብ፣ የመከላከያ ሰራዊት አባላት፣ የፌዴራል መንግስት አመራሮች፣ የክልል መንግስታት ተወካዮች፣ የአባገዳ እና ሃይማኖት መሪዎች ተገኝተዋል። እንዲሁም ከሀገረ ሱዳን ገዳሪፍ ግዛት የመከላከያ ና የአስተዳደር ተወካዮች ተገኝተዋል። ለጀኔራሎቹ ክብር ሲባልም አስራ ሰባት ጊዜ መድፍ ተተኩሷል። በቀብር ስነስርአቱ የሽኝት መርሃ ግብር ገዳይና ከገዳይ ጀርባ ያሉ አካላት በህግ ይዳኙ የሚል መፈክሮች እየተደመጡ ነበር። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ምክትላቸው አቶ ደመቀ መኮንን የሚያወግዝ ቃላት ከወጣቶች በብዛት ተሰምቷል። በስነ ስርዓቱ መልዕክት ያስተላለፉት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የተሰማቸው ጠልቅ ሀዘን ገልጸው መጽናናትን ተመኝተዋል። በተመሳሳይ በአማራ ክልል አመራሮች የተፈጸመውን ግድያ ማዘናቸውን ገልጸው መጽናናት ተመኝተዋል። ከሰላሳ አንድ አመታት በአሰቃቂ ከሰላሳ አንድ ከሰላሳ አንድ ዓመታት በፊት በአሰቃቂ ሁኔታ በሐውዜን የተፈጸመውን የአውሮፕላን ድብደባ በሚዘከርበት ቀን አመሻሽ ላይ ይህንን ድርጊት ተፈጽሟል። ለዚህም መላ ኢትዮጵያ ህዝብ አውግዞታል ብለዋል። ዶክተር ደብረጽዮን ከአርባ አመት በላይ ለህዝብ ሲያገለግሉ የነበሩ አመራሮች ናቸው፣ በጸረ ህዝብና ጸረ ህገ መንግስት ኃይሎች የተገደሉት ብለዋል። በዚህ ተግባርም ህዝብ የሰላም ከማስከበር ሂደቱ እና ልማቱን ከማሳለጥ አያስቀረውም ብለዋል። ከንዱ ትግራይ ብዝለዓለ ፍሪ ምንበር ኣይርዕድን ኣይምብቀምን ኣይስኮምን በኢትዮጵያ ዲሞክራሲ ለማስፋት ተብሎ ታስረው የነበሩ ህግን ጭምር ተጥሶ ተፈትቷል ያሉት ዶክተር ደብረጽዮን ነገር ግን የፅንፍሞች መፈንጫ ኢትዮጵያ የግርግርና የግድያ ሀገር ሆናለች ብለዋል። የፖለቲካ አሰላለፍም ተዘባርቋል። በዚህም በየዕለቱ የችግሩን ገፈት ቀማሽ እየሆነን በማለት ተናግሯል። በአሁኑ ጊዜም ውሳኔ የሚያስፈልግበት ጊዜ ደርሰናል በማለት ገልጸዋል። ሌሎች የኢትዮጵያ ሕዝቦችም ተባብረን ለነዚህ ጥንተኛ ኃይሎች የሚገባቸው ቦታ ላይ ልናስቀምጣቸው ይገባል ብለዋል። በዚህ ግድያ በቀጥታ ይሁን በተዘዋዋሪ የተሳተፉ አካላት የፌዴራል መንግስት አጣርቶ ወደ ሕግ ሊያቀርብ ይገባል በማለትም ተናግረዋል። የጀኔራል ሰዓረ መኮንን እህት ወይዘሪት ማዕርነት ይርጋ ጀኔራል ሰዓረ ጊዜ ኑሯቸው በቤት ውስጥ ሲቀመጡ ቀንደዋቂ ተጫዋች ነበሩ ያለች ሲሆን የትግራይ ህዝብ ትዕግስት ያጠንክር፣ በተጨማሪም ኢትዮጵያን አንድነታችን እናጠንክር በማለት ተናግራለች። የሜጀር ጀነራል ገዛ ያብራ ልጅ ሰበሮም በበኩሉ አባቱ ለመስዋዕትነት ገና በለጋ እድሜው ለህዝብ ሲል መውጣቱ ገልጿል። አሁን ደግሞ ወጣቱ ትውልድ ሰማዕታት ያለፉበት ዓላማ እናሳካው በማለት ይጠይቀዋል። ስሜ ደኩም ሀገር ረከብ ትፈጥ ራሰይ በጣም ሰዋት ከዚህ ለም አረኪበና ህይወት ታሪካቸው እንደሚያስረዳው ጀኔራል ሰዓረ መኮንን በአስራ ዘጠኝ አምሳ አራት ዓመተ ምህረት በትግራይ ክልል አስገደ ጽምብላ ወረዳ እንዳባጉና ከተማ ተወልደው ማደጋቸው ነው። በህወሀት ትግል ውስጥም ከሰራ ታጋይነት እስከ ከፍተኛ ወታደራዊ አመራርነት ደርሷል። ህገ መንግስት ከወጣ በኋላም ከኮረኒነት ማዕረግ ጀምሮ እስከ ጀኔራልነት ደርሰው የመከላከያ ሰራዊት ኢታማዦር ሹምን በመሆን እየሰሩ በነበሩበት ጊዜ ነው ህይወታቸውን ያለፈው። ጀኔራል ሰዓረ ባለትዳርና የሁለት ልጆች አባት ነው ነበሩ። ሜጀር ጀነራል ገዛ ያበራ ደግሞ በአስራ ዘጠኝ አምሳ ሶስት ዓመተ ምረት በትግራይ ክልል አክሱም ተወልደው በከተማው አድገው በህወሀት የትግል ጊዜም በተለይ ደግሞ በማህበራዊ ኢኮኖሚያዊ እንቅስቃሴ የሚያስተባብሩ ነበሩ። ህገ መንግስት ከወጣ በኋላም በመከላከያ ሰራዊት ውስጥ የመከላከያ ሎጂስቲክስ ሲመሩ ቆይተው ጥሮታ እስከወጡበት ሁለት ሺ አምስት ዓመተ ምረት ሰርተዋል። ሜጀር ጀነራል ገዛ አበራ የአምስት ልጆች አባት ነበሩ። ለአሜሪካ ድምጽ ሙጌታ ጽቡሀ መቐለ። ሙልጌታ እናመሰግናለን። ወደ ባህር ዳር ይሆናል አሁን የምናምራው በቅዳሜው የመፈንቅለ መንግስት ሙከራ የተገደሉት የአማራ ክልላዊ መንግስት ፕሬዚደንት የዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቢ ህግ የአቶ ምግባሩ ከበደ እና የፕሬዝደንቱ አማካሪ የአቶ እዘዝ ዋሴ የቀብር ስነ ስርአት ዛሬ በባህር ዳር ቅዱስ ገብርኤል ቤተ ክርስቲያን ተከናውነዋል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ቀዳማዊት እመቤት ዝናሽ ታያቸው፣ የኢትዮጵያ ልዩ ልዩ ክልሎች ተወካዮች፣ የሟቾች ቤተሰቦችና የባህር ዳር ከተማ ነዋሪዎች በቀብሩ ስነ ስርዓት ላይ ተገኝተዋል። ሰሞኑን ህይወታቸው ያለፈው የአማራ ክልል መሪዎች በአካባቢያቸው ሳይወሰኑ ለኢትዮጵያ አንድነትና ለህዝቦቿ ጥቅም እድሜያቸውን ሙሉ የሰጡ አሁን እየተካሄደ ላለውም ለውጥ ዋነኛ ሞተሮች ነበሩ ሲሉ በቀብር ስነስርዓታቸው ላይ የተገኙ ጓዶቻቸው ገልጠዋቸዋል። በመፈንቅለ መንግስቱ ሙከራ የተጠረጠሩትና ና በፖሊስ የተገደሉት የብርጌደር ጀኔራል አሳምነው ጽጌም የቀብር ስነ ስርዓት በዛሬው ቀን በትውልድ ስፍራቸው በላሊበላ መፈጸሙን አስቴር ምስጋናው ጨምራ ዘግባለች። እንሆ ዛሬ በባህር ዳር ያለም አቀፍ ስቴዲየም ለሶስቱ የክልሉ መሪዎች በተካሄደው የሽኝት ስነ ስርዓት ላይ ምንም እንኳን ካለው የጸጥታ ስጋት አንጻር የተፈቀደላቸው ሐዘንተኞች ብቻ በስቴዲየሙ ቢገኙም በተገኙት ሰዎች ፊት ላይ ግን ጥልቅ የሐዘን ስሜት ቁጭትና ግራ መጋባት ነው የተነበበው። በተለይ በዶክተር አምባቸው ልጅ በማዕዝ አምባቸው የቀረበው ንግግር ብዙዎችን እንባ በንባ ያራጨ ኢትዮጵያዊነትንም የሰበከ ነበር። እሱ የኢትዮጵያ ህዝብ ልጅ ነው። ኢትዮጵያና ያፈሰሷት ኢትዮጵያና ያፈሰሷት እንኳን እንኳን እሱ ደግሞ እኛ እኛው እኛ ውስጥ ያለውን ህዝብ ያውቋል። ልጆቹን እንኳን ትቶ ነው የመጣው። አሲድ አሲድ ሰው ይቅርብ። ይሄ ሞቀ ቤት፣ ይሄ የደመቀ ቤት፣ ይሄ ሁልጊዜ ፋሲካ የሆነ ቤት እንትታት ቤታችን የገበሬ ቤት ነው። የገበሬ ቤት ነው። ቤታችን የገበሬ ቤት ነው። ህዝቡ ሁሉም ቢመጣበት፣ ሁሉም ዘመዳችን ነው፣ ሁሉ ወዳጃችን ነው። እኔ ኢትዮጵያዊ ነኝ። አባቴ ደም ኢትዮጵያዊ ነው። የኔ ደም ኢትዮጵያዊ ነው። ደሜን ብታዩት አረንጓዴ፣ ቢጫ ቀይ ነው። ኢትዮጵያዊ ነን እኛ። እኔ ጀግና ልጅ ነኝ። አላፍርም ሜትም ምድ ይኖራለሁ። ስማቸው ብቻ ይበቃኛል። በሽኝት ስነ ስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን እንባ እየተናነቃቸው ያስተላለፉት መልእክት ዛሬ እጅግ በሪ በሆነ የሀዘን ማ ልጅነታቸውን ሳይጨርሱ ለሕዝብ አገልግሎት ሕይወታቸውን ማህበራዊ መስተጋብራቸውን የሰጡ ለለውጡ ከባድ ዋጋ ከፍለው ለብዙዎች ነጻነትን ካወጁና ለመጪው ዘመን ብርቱ ክንድ ሆነው በተሰለፉ የለውጥ ዘዋሪዎች ላይ እንዲህ አይነት መርዶ እጅግ ከባድ ነው። ከሰዓታት በፊት ከሶስቱም ጋር በተከታታይ ስለመጪው ስራዎቻችን እኔ በሄድኩበት ጉዞ ልሰራቸው ስለሚገቡ ጉዳዮች ምክር ሀሳቦቻችንን በስልክ ተወያይተን ነበር። ሰው ባሰበው አይውልምና ያልተጠበቀው ሆነ። ታዲያ ያገሬ ሰው ይሄን ምን ይሉታል ከተባለ እጅግ አሳዛኝ ትራጂክ ጨካኝነት የተሞላበት ድርጊት ነው። ቁርጥ ቀን ጀግኖቻችንን ማጣት ፈተናና ጭጠት ነው። የተፈጸመው ድርጊትን የሕዝባችንን ታሪክ የማይመጥን ነው። የመጠፋፋት ታሪክን ወደኋላ የሚመልስ ስለሆነ ሁሉም ሊያግዘው ይገባል ነው ያሉት። አቶ ደመቀ አያይዘው የህግ የበላይነትን ለማስከበር መንግስት በሚያደርገው ርብርብ ህዝቡ ሊተባበር ይገባል ብለዋል። ዋነኛ ስራችን የሕግ የበላይነትን በማስከበር ሰላምን መገንባትና የኢኮኖሚ ማነቆችን በመፍታት ልማታችንን ማፋጠን ነው። በዚህ ዘመን እነዚህን ወሳኝ ሥራዎችና ሌሎች አጀንዳዎችን ለመፈጸም ብዙ እድሎች እያሉ በተግባር ከእድሎቹና ከበጎ መንገድ እየራቅን የችግራችንን እድሜ እያራዘምን እንገኛለን። ከዚህ አዙሪት ለመውጣት ከስሜታዊነት ከጀብተኝነት ከግለኝነትና ራስን ብቻ ከማዳመጥ ወጥተን ወደ ከፍታ የሚወስዱን ጥበቦች መከተል ማለትም ምክንያታዊነትን፣ በሌላው ጫማ ላይ ሆኖ ማሰብን፣ ሕግና ስርዓት ማክበርን፣ አርቆ ተመልካችነትን መላበስ ይኖርብናል። የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን የክልል ጠቅላይ አቃቤ ጋፎ ምግባሩ ከበደና የርዕሰ መስተዳደሩ አደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ ሥርዓተ ቀብር በባህር ዳር ከተማ በአባይ ማዶ ቅዱስ ገብርኤል ቤተ ክርስቲያን የኦሮሚያ፣ የደቡብ፣ የአፋር፣ የሶማሌ፣ የቤንሻንጉል ክልል ፕሬዚዳንት የቤንሻንጉል ክልል ፕሬዚዳንቶችና የአዲስ አበባና የድሬዳዋ አስተዳደር ተወካዮች ያሳምነው ጽጌ ሥርዓተ ቀብር ዛሬ ስምንት ሰዓት ተኩል አካባቢ በላሊበላ ቤተ ጊዮርጊስ ቤተ ክርስቲያን ተፈጽሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር